ትንቢተ ኢሳይያስ ምዕራፍ ሃያ ሶስት ስለ ጢሮስ የተነገረ ሸክም። የተርሴስ መርከቦች ሆይ አልቅሱ፣ ፈርሶአልና ቤት የለም መግባትም የለም፤ ከኪቲም አገር ጀምሮ ተገልጦላቸዋል። እናንተ በደሴት የምትኖሩ በባሕርም የሚሻገሩ የሲዶና ነጋዴዎች ንግድ የሞሉባችሁ ሆይ ጸጥ በሉ። የሺሖር ዘርና የአባይ ወንዝ መከር በብዙ ውኆች ላይ ገቢዋ ነበረ። እርሷም የአሕዛብ መናገጃ ነበረች ሲዱና ሆይ ባሕር የባሕር ምሽግ አላማጥሁም አልወለድሁም ጐበዛዝትንም አላሳደግሁም ደናግልንም አላሳደግሁም ብሎ ተናግሮአልና እፈሪ ወሬዋ ወደ ግብጽ በደረሰ ጊዜ በጢሮስ ወሬ ምጥ ይይዛቸዋል ወደ ተርሴስ ተሻገሩ እናንተ በደሴት የምትኖሩ አልቅሱ በቀድሞ ዘመን ተመሥርታ የነበረችው በዚያም እንደ እንግዳ ሆና ትኖር ዘንድ እግሮቿ ወደ ሩቅ ያፈለሷት የደስታችሁ ከተማ ይህች ናት። አክሊል ባስጫነች ከተማ በጢሮስ ላይ ይህን የወሰነ ማን ነው? ነጋዴዎቿ አለቆች ናቸው። በእርሷም የሚሸጡና የሚለውጡ የምድር ክቡራን ናቸው። የክብርን ሁሉ ትዕቢት ይሽር ዘንድ የምድርንም ክቡራን ሁሉ ያስንቅ ዘንድ የሠራዊት ጌታ እግዚአብሔር ወስኗታል። የተርሴስ ልጅ ሆይ፣ የሚከለክልሽ የለምና እንደ አባይ ወንዝ በአገርሽ ላይ ጎርፈሽ እለፊ። በባሕር ላይ እጁን ዘረጋ፣ መንግሥታትንም አናወጠ። ምሽጎቿንም ያጠፋ ዘንድ እግዚአብሔር ስለ ከነዓን አገር አዘዘ። እርሱም አንቺ የተበደልሽ የሲዶና ድንግል ልጅ ሆይ ከእንግዲህ ወዲህ ደስ አይበልሽ፣ ተነስተሽ ወደ ኪቲም ተሻገሪ፣ በዚያም ደግሞ አታርፊም አለ። እነሆ የከለዳውያን አገር ይህ ሕዝብ ሆኖ አይገኝም፤ አሦራውያን ለምድረ በዳ አራዊት ሰጥተውታል። ግንቦቻቸውን ሠሩ፣ አዳራሾቿንም አፈረሱ፣ ባድማም አደረጓት። እናንተ የተርሴስ መርከቦች ሆይ ምሽጋችሁ ፈርሶአልና ዋይ በሉ። በዚያም ቀን እንዲህ ይሆናል። ጢሮስ እንደ አንድ ንጉሥ ዘመን ሰባ ዓመት ያህል የተረሳች ትሆናለች። ከሰባ ዓመት በኋላ ግን ለጢሮስ በጋለሞታ ዘፈን እንደሚሆን እንዲሁ ይሆናል። አንቺ የተረሳሽ ጋለሞታ ሆይ መሰንቆ ያዢ፣ በከተማ ላይም ዙሪ፣ መታሰቢያም ይሆንልሽ ዘንድ ዜማን አሳምሪ፣ ዘፈንሽንም አብዢ። ከሰባ ዓመትም በኋላ እግዚአብሔር ጢሮስን ይጐበኛታል ወደ ዋጋዋም ትመለሳለች። ደግሞም በምድር ፊት ላይ ከሆኑ ከዓለም መንግሥታት ሁሉ ጋር ትገለሙታለች። ንግዷና ዋጋዋ ለእግዚአብሔር የተቀደሰ ይሆናል። ንግዷም በልተው ይጠግቡ ዘንድ ማለፊያም ልብስ ይለብሱ ዘንድ በእግዚአብሔር ፊት ለሚኖሩ ይሆናል እንጂ በዕቃ ቤትና በግምጃ ቤት ውስጥ አይከተትም።